ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለዓለም አቀፍ የሴቶች ቀን ማርች 8 ማርች 8 አደረሳችሁ እንኳን አደረሳችሁ። ያው በአማርኛ ካልከው ለካቲት 29 እንበለዋ እሺ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 29 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። በድጋሚ ሰላም፣ ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተንን የተገኘው መሻሻል አሁንም በቂ አይደለም በቂ አይደለም። ፍጥነቱ በቂ አይደለም። ስፋቱም ጥልቀቱም በቂ አይደለም። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላማን ዙማ በዛሬው ዓለም አቀፍ የሴቶች ቀን ክብረ በዓል ላይ ከተናገሩት የቀነጨብ ነው። ነው አሁን ፓርላማ ውስጥ በአጠቃላይ ወደ ሁለት መቶ የሚጠጉ ሴቶች ይኖሩናል። 547 200 ሴቶች ናቸው ማለት 45 ፐርሰንቱን ሸፍነናል ማለት ነው። በኢትዮጵያ የውጭ ጉዳይ ሚኒስቴር የሴቶች ሕጻናትና ወጣቶች ዳይሬክቶሬት ዳይሬክተር ጀኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ ተገኘ ናቸው። በአብይ ርዕስ ዘገባለን። ለሰዓቱ አርዕስተ ዜና አዲሱ የአልሻባብን ወታደራዊ ኢላማ ለመደምሰስ የዩናይትድ ስቴትስ የአየር ጥቃት የወሰደውን እርምጃ ተመለከተ መረጃ አለን ይላል የሶማሊያ መንግስት። ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ እውነት እንዲገቡ ግፊቱን እንደሚያበዛባቸው ተገለጠ። ለአንድ ዓመት የዘለቀው የሶሪያ እርስ በርስ ጦርነት በተለይ በዜጎች ላይ ያስከተለው ችግር የተባበሩት መንግስታትን እንዳሳሰበው ተገለጠ፤ የሚሉ ይገኙባቸዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአልሻባብን ወታደራዊ የልምምድ ጣቢያ ኢላማ ስላደረገው የዩናይትድ ስቴትስ የአየር ጥቃት መረጃ እንደነበረው የሶማሊያ መንግስት አስታውቋል። ባለፈው ሳምንት ማብቂያ ላይ የተካሄደው የአየር ጥቃት ኢላማ ያደረገው ሶማሊያ ውስጥ ሂራን ክልል ራሶ ከተማ በሚገኝ የልምምድ ካምፕ ላይ እንደነበርም የሶማሊያ የደህንነት ሚኒስትር አብድራዛቅ ኦማር መሐመድ ለቪኦኤ ገልጠዋል። ሚኒስትሩ ጥቃቱ ራሶ ውስጥ በሚገኙ ሁለት ካምፖች ላይ እንዳነጣጠረ እና በምረቃ ስነ ስርዓት ላይ የነበሩ ከ150 እስከ 200 ያህል አማጽያን እንደገደሉም እንደተገደሉም ተገልጧል። ይህንን አይነት ጥቃት ሲካሄድ የመንግስት ባለሥልጣናት ብዙውን ጊዜ እንደሚነገራቸውና አስቸኳይ ጥቃቶች ከሆኑም ድርጊቱ እንደተከናወነ ወዲያውኑ እንደሚገለጽላቸው ሚኒስትሩ ተናግረዋል። በአልሻባብ ላይ የሚካሄድ ጥቃት ሶማሊያን ብቻ የሚረዳ ሳይሆን ዓለም አቀፋዊ በመሆኑ ዓለም አቀፍ ጸረ ሽብርተኛነት እንቅስቃሴን እንደ ማገዝ ይቆጠራል በማለትም ሚኒስትሩ ተናግረዋል። የቀድሞ የሶማሊያ መከላከያ ሚኒስትር አብዲ ሐኪም ሀጂ ፊቂ በአልሸባብ ሽብርተኞች ላይ የተገኘውን ድል ትልቅነት አስታውሰው የአማጽያኑ ቡድን ያቀደውን መጠነ ሰፊ የጥቃት እርምጃም ለቪኦኤ ተናግረዋል። የአልሻባብ ተዋጊዎች ከካምፑ ለመንቀሳቀስና በዩናይትድ ስቴትስ እንዲሁም ሶማሊያ ውስጥ በሚገኙ የአፍሪቃ ሕብረት ወታደሮች ላይ ጥቃት ለማካሄድ መዘጋጀታቸው ከወዲሁ ታውቆ እንደነበር ተመልክተዋል። ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ውህደት እንዲገቡ ግፊቱን እንደሚያበዛባቸው ተነገረ። ቱኒዚያ ድንበሯን የዘጋችው ወሰኑ ላይ በምትገኝ ከተማ ውስጥ በተፈጠረ ግጭት 55 ሰው ከተገደለ በኋላ ነው። በሌላ በኩል ደግሞ ሊቢያ ውስጥ የእስላማዊ መንግሥት ቡድንን ቀጣይ መንሰራፋት ማቆም የሚችል አፋጣኝ እርምጃ በጽንፈኛ ታጣቂዎቹ ላይ እንዲወሰድ ጥሪዎች እየተሰሙ ነው። ሪፖርተራችን ሂደር መርዶክ ከካይሮ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል ሁጁም ገይር መስቡቅ ወሙነም ወሙነሳ ወከን የቅስዱ ምኑ ሳይ የቱኒዚያው ፕሬዝዳንት ቤዢ ካይድ ኤሴፕሲ እንደሚሉት ወሰን ላይ በምትገኘው ከተማ የተከፈተው ቀድሞ ታይቶ የማይታወቅ ጥቃት የተቀናጀና አካባቢውንም ለመቆጣጠር ታስቦ የተካሄደ ነው። ከተማይቱን የቱኒዚያ ወታደሮች ትናንት ማለዳ መልሰው ቢቆጣጠሯትም 50 የሚሆኑ ታጣቂዎች ግን ውጊያ ከፍተውባት እንደነበርም ተዘግቧል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይኖርም ከሁከቱ ባህሪ መረዳት እንደተቻለው ግን ጽንፈኛው እስላማዊ ቡድን አይስል አካባቢውን ለመቆጣጠርና ይዞታውንም ለማስፋት የሚያካሄደው ዘመቻ አካል ሳይሆን እንደማይቀር ተገምቷል። ዓለም አቀፉ ማህበረሰብ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ላይ በሚወስዳቸው እርምጃዎች እየተዳከሙ መምጣት ቡድኑ ይዞታዎቹን ከሶሪያ ከኢራቅና ከሊቢያ ውጭም እያሰፋ እንዲሄድ ሰፊ እድል የከፈቱለት መሆኑን ነው ቤሩት የሚገኘው የአሜሪካ ጥናቶች ማዕከል ዲሬክተር ካሜል ዋዝኔ ያመለከቱት ስ በአውሮፓና በአካባቢው ላይ ያንዣበበውን ይህን ስጋት ለመቀልበስ ዓለም አቀፉ ማህበረሰብ ጥረቶቹን ማስተባበር ያለበት ጊዜ መሆኑ ይሰማኛል ነው ያሉት የጥናት ማዕከሉ ዲሬክተር። የአውሮፓ ሕብረት ሊቢያ ውስጥ በእስላማዊ መንግስት ቡድን፣ በጽንፈኛው ቡድን ታጣቂዎች ላይ ለመክፈት አስቦታል የተባለው ዘመቻ በሁለቱ የሊቢያ ተገዳዳሪ መንግስታት የውህደት ጥሪ ምክንያት ፈተና ውስጥ መግባቱም እየተሰማ ነው። ለአንድ ዓመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ አንድ ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት እያሳወቁ ነው። ሳውዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከሦስት ሺህ በላይ ሲቪሎች መገደላቸውንና ወደ ስድስት ሺህ መቁሰላቸውን የመንግስታቱ ድርጅት አስታውቋል። ቁጥሮቹ የሚያሳዩት ካለፈው ዓመት መጋቤት 17 አንስቶ እየተካሄዱ ባሉት ድብደባዎች በሲቪሎች ላይ የደረሰውን ጉዳት እንጂ በታጣቂዎች ወገኖች በራሳቸው መካከል ግን ምን ያህል ሰው እንደተገደለና ምን ያህልም እንደቆሰለ እንደማይናገሩ ሊሳሽ ላይን ከጀኔቫ ያስተላለፈችልን ዘገባ ይጠቁማል። የዚህን ዘገባ ዝርዝር በመጽሔቱ እናቀርባለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚህ ወር ማብቂያ ገደማ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ዋሽንግተን ዲሲ ውስጥ ለመገናኘት የነበረባቸውን እቅድ መሰረዛቸውን አስታወቁ። ከጠቅላይ ሚኒስትር ኔታንያሁ ቢሮ ይፋ የሆነ መግለጫ እንደሚለው ግብዣውን የሰረዙት ከወቅቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጋር እንዳይጋጭ በማለት ነው። የሁለቱ ስብሰባ በመጪው መጋቢት ስምንት አሊያም ዘጠኝ እንዲሆን ከናታንያሁ የቀረበውን ሀሳብ ፕሬዚደንት ኦባማም ተቀብለውት እንደነበር ዋይት ሽት ላይ አመልክቷል። የሁለቱን የጋራ ስብሰባ ለማመቻቸት ተዘጋጅተን ነበር ሲሉ የብሔራዊ ደህንነት ምክር ቤት ቃል አቀባይ ኔድ ፕራይስ ገልጸው፣ ጠቅላይ ሚኒስትሩ ግብዣውን ከመቀበል ይልቅ መሰረዛቸውን ከመገናኛ ብዙሃን ስንሰማ ግን ተደንቀናል ብለዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ጉብኝታቸውን የጀመሩት የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዛሬ ማክሰኞ አመሻሽ ላይ እስራኤል እንደሚገቡ ተነግሯል። ባይደን ዛሬውኑ ከእስራኤል የ ከእስራኤል ፕሬዚደንት ከቀድሞ ፕሬዚደንት ማለት ነው ሺሞን ፔሬዝ ነገ ረቡዕ ደግሞ ከጠቅላይ ሚኒስትር ነታንያሁ ጋር ይገናኛሉ በኢራን በዛሬ ዕለት በበርካታ የአገሪቱ ክፍሎች የተወነጨፈ ሚሳኤል ሙከራ ማካሄዷንና ይህም አንዳች ማስፈራሪያ ቢያጋጥማት ኃይሏን ማሳያ እንደሆነ አስታወቀች ኢራን ይህን ያደረገችው ዩናይትድ ስቴትስ ከሚሳይል ሙከራ ጋር በተያዘ በአምስት ኢራናውያንና በአንድ የኔትወርክ ኩባንያ ላይ አዲስ ማዕቀብ በጣለ በሁለት ወራት ጊዜ ውስጥ መሆኑ ነው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የኢራንን ወቅታዊ ሁኔታ እንዲገመገምና ተገቢውን አጸፋ እንዲመልስ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አሳስቧል። ዛሬ የካቲት 29 ማርች 8 ነው። አዲሱ ስንገባ እንኳን አደረሰን ብለናል። አዎ ድጋሚ ማለት መጥፎ አይደለም። በድጋሚ እንኳን አደረሰን እንኳን አደረሳችሁ። ይሄ መጋቢት ስምንት በአውሮፓውያኑ አቆጣጠር የሚከበረው ዓለም አቀፍ የሴቶች ቀን ዛሬ ዩናይትድ ስቴትስ በተለይ ኒውዮርክ የጀመረው በብዙ ሺዎች የሚቆጠሩ ሴቶች የተሻለ ክፍያና የሥራ ሁኔታ እንዲሻሻል በመጠየቅ ባካሄዱት ሰላማዊ ሰልፍ ነው። ዛሬ የሁለቱ ጾታ እኩልነትን በተመለከተ አያሌ ጥያቄዎች የተስተናገዱበት ዕለትም ነበረ። የተባበሩት መንግሥታት ድርጅት የጾታ እኩልነትን የሰብአዊ መብቶች ጥያቄ አድርጎ ነው የሚያየው። ለሴቶችና ለወንዶች እኩል አመለካከት ሊኖር እንደሚገባ በማመን ነው። ሴቶችም ሆኑ ወንዶች ለተሰለፉበት ተመሳሳይ ስራ ተመሳሳይ ክፍያ እንደሚገባ በማመን ነው። ዓለም አቀፍ የሴቶች ቀን ከ150 ዓመታት የሚበልጥ ታሪክ ቢኖረውም ዛሬ ግን በዓለም አቀፍ ደረጃ ያለው ሴቶችን አሳንሶ የማየትና በጾታ ላይ ያተኮረ አመፅ እየተስተዋለ መሆኑ የአደባባይ ምስጢር ነው። በምሽቱ ዘገባም ይኖረናል። አንዳንድ ጊዜም እንዳገኘን ጣዕመ ዜማዎችም ጣልጣል እናደርጋለን። በየጣልቀው በድጋሚ እንኳን አደረሰን ለማርች ኤት እስከ ዝግጅታችን ፍጻሜ እስከ ምሽቱ አራት ሰዓት አብራችሁን ቆዩ ክቡራትና ክቡራን አድማጮች። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 ና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ የካቴት 29 ማርች 8 ምሽት ፕሮግራም ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን፣ በርከት ያሉ ዘገባዎች ያሉን ድንቅ ድንቅ ዝግጅቶች ናቸው ያሉን። አሁን በቅድሚያ ወደ ዕለቱ አብይ ርዕስ ነው የምንሸጋገረው። ማርች ኤት ላይ የተቀናበረ ዘገባ ነው። በሥራና በኃላፊነት ቦታዎች ተመጣጣኝ የጾታ ውክልና እንዲኖር ለማድረግ የሚወጡ ሕጎች ብቻቸውን ውጤት ማምጣት አይችሉም ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላመኒ ዙማ ተናገሩ። ዓለም አቀፍ የሴቶች ቀን በህብረት በተከበረበት ሥነ ሥርዓት ላይ የተናገሩት ሊቀመንበሯ እኩል ውክልና ይኖር ዘንድ ሕጎቹ በሚገባ ስራ ላይ የሚውሉበት መንገድ ሊኖር ይገባልን ብለዋል። ከዚሁ ከጾታ እኩልነት አንጻር ሲታይ በኢትዮጵያ የተገኘውን ውጤት ለአሜሪካ ድምፅ ራዲዮ ያብራሩት በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ በ1987 ዓ ም 13 የነበረው የሴት ፓርላማ አባላት ቁጥር አሁን ወደ 200 ከፍ ማለቱን ተናግረዋል። እስክንድር ፍሬው ዘገባ አለው። ዓለም አቀፉ የሴቶች ቀን ማርች 8 በአዲስ አበባን በተለያዩ ስነ ስርዓቶች ተከብሯል። በአፍሪካ ህብረት አዳራሽ የተካሄደው ስነ ስርዓት በተለይ እኩል የጾታ ውክልና ሊኖር በሚችልባቸው ሁኔታዎች ላይ አተኩሯል። በትምህርት በስራና በኃላፊነት ቦታዎች ያሉ ሴቶች ቁጥር ከወንዶቹ ይመጣጠን የሚል ነው ሀሳቡ። ከዚህ አንጻር በዓለም አቀፍም ሆነ በአፍሪካ ደረጃ ውጤቶች መገኘታቸውን ያመለከቱት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ የሚቀረውን ብዙ እንደሆነ አብራርተዋል። የተገኘው መሻሻል አሁንም በቂ አይደለም በቂ አይደለም። ፍጥነቱ በቂ አይደለም። ስፋቱም ጥልቀቱም በቂ አይደለም። ስለዚህ የበለጠ ብዙ ልንሰራ ይገባል። ይህንኑ እኩል የፆታ ውክልና ከማረጋገጥ አንጻር ግን የሚወጡ ህጎች ብቻቸውን በቂ እንዳልሆኑ ዙማ አስታውቀዋል። የሚተገበሩበት ሁኔታ ውጤታማ ሊሆን እንደሚገባ በመጠቆም ለዚህ በማሳያነት የጠቀሱት ደግሞ እርሳቸው በሚመሩት የአፍሪካ ህብረት ኮሚሽን ያሉትን የኮሚሽነሮች ቁጥር ነው። ከአስሩ ኮሚሽነሮች ግማሹ ወይም አምስቱ ሴቶች ናቸው ነው ያሉት። ይህንን ግብ የማሳካቱ ሂደት ግን ቀላል እንዳልነበር ገልጸዋል። አስሩ ኮሚሽነሮች የተወከሉት ከአምስቱ የአህጉሪቱ አካባቢዎች ማለትም ከሰሜን፣ ደቡብ፣ ምዕራብ፣ ምስራቅና መካከለኛው አፍሪካ መሆኑን አስታውሰዋል። አምስቱ አካባቢዎች ሁለት ሁለት ሰዎች ወክለዋል ማለት ነው፣ እያንዳንዳቸው አንድ ሴትና አንድ ወንድ በመጀመሪያ ግን ከአምስቱ አካባቢዎች ሶስቱ ሁለቱንም ተወካዮቻቸውን ወንዶች አድርገው ልከው እንደነበር ሊቀመንበሩ አስታውሰዋል። እርሳቸው እንዳከሉት የተጠየቁትን ተግባራዊ ያደረጉት ግልጽ ከሆነ ጫና በኋላ ነው። ለምን ወንዶችን ብቻ በኮሚሽነርነት እንዲሾሙ እንደላኩ ስንጠይቃቸው ለቦታው የሚሆኑ ሴቶች የሉንም አሉ። ሴቶች ከሌሏችሁ ለእነርሱ የተያዘውን ኮታ ማሟላት አትችሉም ማለት ነው። ስለዚህ ኮታውን ሴቶችን ማቅረብ ለሚችሉ ሌሎች አካባቢዎች እንሰጣለን። የእናንተ አካባቢ በአንድ ወንድ ኮሚሽነር ብቻ እንደተወከለ፣ ሌሎቹ አንድ ወንድና አንድ ሴት እንዲኖራቸው ማለት ነው። ለየአገሮቻችሁ ታስረዳልናችሁ አልናቸው። እናም የአፍሪካ ሕብረት ኮሚሽን ሕጎችን ከመተግበር አንጻር የሄደበት መንገድ ውጤት ማምጣቱንና አሁን ከአምስቱም የሀገሪቱ አካባቢዎች የተወከሉ አምስት ሴትና አምስት ወንድ ኮሚሽነሮች እንደሚገኙ አስታውቀዋል። በኢትዮጵያም በተለያዩ የአመራር ቦታዎች የሚገኙ ሴቶች ውክልና እንዲጨምር የተሰሩ ስራዎች መኖራቸውን መንግስት ይናገራል። በአፍሪካ ህብረቱ ስነ ስርዓት ላይ የተገኙት በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታወልደ ዮሐንስ በተለይ በሀገሪቱ ፓርላማ ተገኘ ያሉትን ስኬት ለቪኦኤ አብራር ተዋል 547 መቀመጫዎች ባሉት የሀገሪቱ ፓርላማ ውስጥ የሴቶች ውክልና በፍጥነት እያደገ መምጣቱን የገለጹት 13 ሰው ብቻ ነበር። መጀመሪያ ምርጫ ላይ 13 ሴቶች ብቻ ነበረ። መጀመሪያው የሚሆን 92 ሳይሆን 87 ላይ ነበረ። እድገቱን ለማሳየት ነው። ይሄ መናገር ፈልገው ምን ያህል ለውጥ እንዳለ ለማሳየት ነው። በ92 ዓ ም ወደ 57 ሆኑ። ከዛ በመቀጠል እንደዚሁ ከአምስት ዓመት በኋላ ማለትም በ97 ማለት ነው። ከመቶ በላይ ቁጥራቸው ሆነ። እንደገና በሚቀጥለው እንትን ላይ ወደ 147 ወደዚያ ገደማ ሆነ። አሁን ፓርላማ ውስጥ በአጠቃላይ ወደ 200 የሚጠጉ ሴቶች ይኖሩናል። 547ቱ 200 ሴቶች ናቸው ማለት 45 ፐርሰንቱን ሸፍነናል ማለት ነው። ዛሬ ሲነገር የነበረውና እኛ ለመናገር እንደሞከር ነው ሩዋንዳ እና ሌሎች ሌሎች ሀገሮች እንደምሳሌ ይነገራሉ። እኛ አገር የበለጠ ስራ መሰራቱን ያው እያየነው ነው። ከሚነገረውም ያው በተግባርም ካለው ለማለት ነው። በተለያዩ የመንግስት መስሪያ ቤቶች ባሉ የኃላፊነት ቦታዎችም የሴቶች ውክልና እየጨመረ መምጣቱን ዶክተር ደስታ የውጭ ጉዳይ ሚኒስቴርን በማሳያነት በመጥቀስ አስረድተዋል። ዳይሬክተር ጀነራሎች እኛ እዛ ስንገባ የዛሬ አራት ዓመት የነበሩት አንድ ናቸው። ዛሬ ግን ዘጠኝ ዳይሬክተር ጀነራሎች አሉ። ስንት ዳይሬክተር ከስንት ዳይሬክተር ጀነራል ነው ውጭ ጉዳይ ካሉት ከስንቱ ነው ዘጠኙ ሴቶች? ሀያ ስድስት ዳይሬክተር ጀነራሎች አሉ። ዘጠኝ ዳይሬክተር ጀነራሎች በአሁኑ ሰዓት አሉ ለማለት ነው። ይበቃናል ማለት አይደለም እየተባለ ያለው ሰላሳ ፐርሰንት እኛ ከሰላሳ ማርፈን ወደ ሀምሳ ፐርሰንቱ እየመጣና ያለ ነው። ለዛ ነው ጥረት እየተጋገረውም ያለ የተገኘው ውጤት ከፍተኛ ቢሆንም በዚሁ ፍጥነት ሊሰሩ የሚገባቸው ቀሪ ስራዎች መኖራቸውን ዳይሬክተር ጄኔራሉ ያምናሉ። የተለያዩ ሕጎች ወጥተዋል። ሕጎች አሉ ብሎ ግን ዝም ብሎ መቀመጥ አያስፈልገም ነው ያሉት። በአፍሪካ ሕብረቱ ስነ ስርዓት የተንጸባረቀውም ይኸው ሀሳብ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት፣ ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ደግሞ ይቀጥላል። ህዳር ሁለት የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች መቀጠሉ ተሰምቷል። ትናንት ምሽት ወለጋ ዩኒቨርሲቲ ውስጥ ተማሪዎች ድብደባ እንደደረሰባቸው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ካጠናቀረችው ዘገባ ለማወቅ ተችሏል። ጽዮን ግርማ ታቀርበዋለች። በምስራቅ ወለጋ ነቀምቴ ከተማ ውስጥ በሚገኘው ወለጋ ዩኒቨርሲቲ ትናንት ምሽት ወደ ሶስት ሰዓት ገደማ የመንግስት ታጣቂዎች ዶርማችን ውስጥ ገብተው የተኛንበትን ክፍል በር ሰብረው ጉዳት አድርሰውብናል ሲሉ አንዳንድ ተማሪዎች ለአሜሪካ ድምጽ ተናግረዋል። ስሙ እንዲጠቀስ ያልፈለገ አንድ ተማሪ ስለ ሁኔታው ሲናገር ካለፈው ረቡዕ ጀምሮ ተማሪዎች የተለያዩ ጥያቄዎችን ሲያነሱ ነበር። ይህንን ጥያቄም ለዩኒቨርስቲው ምክትል ፕሬዚደንት ዶክተር ኤባ አቅርበው ነበር። ጥያቄዎቹም የኦሮሚያ ክልል በስምንት ዞኖች ተከፍሎ በወታደራዊ አስተዳደር ስር ይደር የተባለው መቅረት አለበት፣ መንግሥት ህዝቡን በአግባቡ መምራት ስላልቻለ ይነሳ፣ እስራትና ግድያ ይቁም የሚል ጥያቄ ነበር። እስከ ትላንት ምሽት ድረስ ጥያቄዎቻቸውን ሲያቀርቡ እንደነበርና ተማሪው ጥያቄውን አቅርቦ ተመልሶ መጥቶ ከተኛ በኋላ ከእንቅልፉ ተቀስቅሶ ድብደባ እንደደረሰበት ይኸው ተማሪ ገልጾ፣ ከ ሰላሳ በላይ የሚሆኑ ተማሪዎች በድብደባው ቆስለው ነቀምት ከተማ በሚገኘው ሆስፒታል በመታከም ላይ እንደሚገኙ ተናግሯል። ይህንኑ የተማሪዎች አቤቱታ ለማጣራት ምስራቅ ወለጋ የጸጥታ አስተዳደር ኃላፊ አቶ በዳሳ ጎበና ጋር ደውለን ነበር። እኔ እዛ አካባቢ አይደለም ያለሁት። ስለዚህ ጉዳይ ምንም መረጃ የለኝም። ከእርሳቸው በተጨማሪ ለአካባቢው የወንጀል መርማሪ ክፍል ኃላፊ ኮማንደር መርጋ ጋርቢ ጋር ደውለን ነበር። ስልኩን አንስተው መልሰው በመዝጋታቸው ምላሻቸውን በዚህ ዘገባ ማካተት አልቻልንም። የዩናይትድ ስቴትስ የጦር አውሮፕላኖች ባለፈው ቅዳሜ በሶማሊያ ባካሄዱት የአየር ድብደባ ከ150 በላይ የአልሻባብ ሚሊሻዎች መገደላቸውን የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። የአየር ድብደባው በአልሻባብ ላይ የተገኘ ሁነኛ ድል መሆኑን የሚናገሩ የሶማሊያ ጉዳይ አዋቂዎች ግን አልሻባብን በመፋለም ላይ ያለው የአፍሪካ ሕብረት ሰላም አስከባሪ ሰራዊት ገና ረጅም ውጊያ ይጠብቀዋል እያሉ ነው። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል። የሶማሊያው ፕሬዝዳንታዊ ቃል አቀባይ ዳውድ አወይስ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ መንግስታቸው ስለ ዩናይትድ ስቴትሱ የአየር ድብደባና ውጤቱ የሚያውቅ መሆኑን የደህንነት መረጃ በመስጠትም መሳተፋቸውን ገልጠው የተገኘውን ድል አወድሰዋል። ይህ ለሶማሊያ ብቻ ሳይሆን ተመሳሳይ የሽብር አደጋ ለደቀነበት አጠቃላይ አህጉሩ የሚበጅ ትልቅ ድል ነው። ይህ የሶማሊያ ኃይሎች ከዩናይትድ ስቴትስ አጋሮቻቸው ጋር በመተባበር ያካሄዱት ዘመቻ ነው። አካባቢውም ቅርብ ክትትል ሲደረግበት የቆየ ነው። የአየር ድብደባው ኢላማ የሆነው የማሰልጠኛ ካምፕ ከሞቃዲሾ አንድ መቶ ዘጠና ኪሎ ሜትሮች ርቆ የሚገኝ ስፍራ ነው። የአልሻባብ ተዋጊዎች ካምፑን ለቀው ሊሰማሩ እየተዘጋጁ መሆናቸውንና በዚህም ሳቢያ በሶማሊያ ለተሰማራዊ አፍሪካ ሕብረት ሰላም አስከባሪ ሰራዊት እንዲሁም በዚያ ለሚገኙት የዩናይት ስቴትስ ወታደራዊ አማካሪዎች ተጨባጭ አደጋ መደቀናቸውን የሚጠቁም መግለጫ እንደደረሳቸው የዩናይት ስቴትስ መከላከያ ሚኒስተር ፔንታጎን ቃል አቀባይ ሻምበል ጄ ጄፍ ዴቪስ አስረድተዋል። የአየር ድብደባውን ያረጋገጠው የእስላማዊ ጽንፈኛ ቡድን አልሻባብ ቃል አቀባይ አቡ ሙሳብን በበኩሉ የተገደሉት አንጋቾቻቸው ቁጥር ግን ተጋኗል ባይ ነው። ቡድኑ ለደህንነት ሲል ከአንድ መቶ በላይ ተዋጊዎቹን አንድ ቦታ አያደርግም የሚል መሟገቻ ነው ያቀረቡት። ዋና መቀመጫውን በበርሊን ያደረገው የጸጥታ ጉዳዮች ተቋም ሞሴኮን የሶማሊያ ጉዳይ ተንታኝ የን ሴንት ፒየር በበኩላቸው በሰጡት አስተያየት እንዲህ ያለ ግዙፍ ጉዳት ማድረስ የሚያስችል እድል ዳግም ላይገኝ ይችላል ይላሉ። Usually, Al-Shabaab historically speaking has always spread out its troops. እስካሁን ባለው ልምዱ አልሻባብ በአመዛኙ ጦሩን በታትኖ በማሰለፍ ነው የሚታወቀው። ይህ በእርግጥ ከሆነ የከፋ የስትራቴጂ ስህተት ነው የፈጸሙትና የሚደግሙት አይመስለኝም። ይህ በእንዲህ እንዳለ አልሻባብ ካለፈው የአውሮፓውያኑ 2015 አጋማሽ አንስቶ እያደር እየጨመረ በመጣ መልኩ በአፍሪካ ህብረት የሰላም አስከባሪ ጦር ላይ የሚሰነዝራቸውን ጥቃቶችና በሞቃዲሾ በሲቪሎች ላይ የሚያደርሰውን የቦምብ ጥቃት አላቋረጠም። የአልሻባብ ተዋጊዎች እንደ አውሮፓውያን የዘመን አቆጣጠር ባለፈው ጥር 15 በኤልአዲ የኬንያን ጦር ሰራዊት ካምፕ ማጥቃታቸውም ይታወሳል። የኬንያ መንግስት ቢያስተባብልም የሶማሊያው ፕሬዚዳንት ባለፈው የካቲት ወር በሰጡት አስተያየት በዚያ ጥቃት የሁለት መቶ ሰዎች ሕይወት ማለፉን ነው የገለጡት። ቀጣዩን የትንታኔ መንደርደሪያ በዜናችንም ገልጠነዋል። ለአንድ ዓመት በዘለቀው የየመን የእርስ በእርስ ጦርነት ምክንያት የተፈናቀሉ አንድ ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት እያሳወቁ ነው። ሳዑዲ አረቢያ የአየር ድብደባ ከጀመረች ወዲህ ባለው ጊዜ ከ3000 በላይ ሲቪሎች መገደላቸውንና ወደ 6000 መቁሰላቸውን የመንግስታቱ ድርጅት አስታውቋል። ቁጥሮቹ የሚያሳዩት ካለፈው ዓመት መጋቢት 17 አንስቶ እየተካሄዱ ባሉት ድብደባዎች በሲቪሎች ላይ የደረሰውን ጉዳት እንጂ በታጣቂዎቹ ወገኖች በራሳቸው መካከል ግን ምን ያህል ሰው እንደተገደለና ምን ያህልስ እንደቆሰለ እንደማይናገሩ። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ትዝታ በላቸው ታቀርባለች። የመን ውስጥ አሁን ከመኖሪያዎቻቸው የተፈናቀሉና ሀገሪቱ ውስጥ ወደ ሌሎች አካባቢዎች ሸሽተው ያሉ ሰዎች ቁጥር ሁለት ነጥብ አራት ሚሊዮን በላይ እንደሚሆን በሕዝብ እንቅስቃሴ ላይ ጥናት እንዲካሄድ የተቋቋመው ልዩ ግብረ ኃይል ሪፖርት ማሳወቁን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ሉ ዶብስ አመልክተዋል። ይህ እጅግ ከፍተኛ ቁጥር ነው ለሀገሪቱ ቀውስ አንዳችም የፖለቲካ መፍትሄ በማይታይበት በዚህ ወቅት እየበረታ በሚሄደው ሰብአዊ ማኅበራዊና የድህነት ይዞታ ጉስቁልናው ይበልጥ እየከፋ እንደሚሄድ እያስተዋል ነው የበዛው መፈናቀልና ሀገሪቱ ውስጥ ስደት የሚታየው ጦርነቱ በበረታባቸው በጣዩዝ በሀጃ በሰንዓ በአምራና ሰዓዳ መሆኑን ዶብስ ገልጸዋል ወደ እነኚህ አካባቢዎች እርዳታ ለማድረስ እየጣርን ነው። በቀውሱ ክፉኛ ወደ ተጠቁት የተፈናቀሉ ሰዎች የሚገኙባቸው አካባቢዎች ሰብአዊ ድጋፍ ማድረስ የሚቻልባቸውን መላዎች ሁሉ እየፈተሽና እየተጠቀምን ነው። በሳኡዲ አረቢያ የሚመራው የጦር ኃይል ያለፈውን ሙሉ ዓመት ምግብ፣ መድኃኒት ነዳጅና ሌሎችም እጅግ አስፈላጊ የሚባሉ አቅርቦቶች እንዳይገቡ አካባቢውን ዘግቶ ማለፉ ተዘግቧል። አልፎ አልፎ ግን ጥቂት የመላላት አዝማሚያዎች ቢስተዋሉም ሕይወትን ለማትረፍ የሚችል በቂ ሸቀጥ ወደ የመን እንዲገባ እድል የሚሰጥ እንዳልነበረ ተነግሯል። በሌላ በኩል ደግሞ በቀውስ ውስጥ የተጠመዱ የሌሎች ሀገሮች ፍልሰተኞች ወይም ስደተኞች ዜጎች ለተለያዩ የሁከት አድራጎቶችና ጥቃቶች መጋለጣቸው በእጅጉ እያሳሰበው መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። የአይኦኤም ቃል አቀባይ ጄል ሚኒመን እንዳሉት ሶማሊያውያን ጥገኝነት ጠያቄዎችና ወደ መካከለኛው ምስራቅ አገሮች ለመዝለቅ የሚፈልሱ ኢትዮጵያውያን በጦርነት በተቀሰፈችው የመን መውጫና መላወሻ አጥተው ታግተዋል። ባለፈው ዓመት ብቻ ከሶማሊያና ና ከኢትዮጵያ ቁጥሩ ዘጠና ሁለት ሺህ የሚደርስ ህዝብ ወደ የመን ገብተዋል። የት እንደሚገኙ ሙሉ በሙሉ አይታወቅም። አንዳንዶቹ ቀድሞ ወዳለሟቸው አካባቢዎች ለማምለጥ ችለዋል ይባላል። ብዙዎቹ ግን ያንን ማድረግ እንዳልተሳካላቸው እናውቃለን። ስለዚህ የመን ውስጥ እየተጠለፉና እየታሰሩ ሳይገኙ እንደማይቀሩ ነው ስጋታችን። የመን ውስጥ እርዳታ ያስፈልጋቸዋል ለሚባሉ አስራ ሶስት ነጥብ ስድስት ሚሊዮን ሰዎች ድጋፍ ለማድረስ አንድ ነጥብ ስምንት ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት ድርጅት አስታውቆ ለለጋሾች ጥሪ አቅርቧል። እስካሁን በእጅ የሚገኘው ከሚፈለገው ሁለት ከመቶ ብቻ እንደሆነ ታውቋል። ክቡራትና ክቡራን አድማጮች የማክሰኞ የካቲት 29 2008 ዓ ም ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ድረስ። አሁን ከምሽቱ ሶስት ሰዓት ከ26 ደቂቃ ነው። አዲስ አበባ ላይ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በአጭር ሞገድ እንዲሁም በናይል ሰዓት የሚተላልፍላችሁን ስርጭት ነው ከአሜሪካ ድምፅ ራዲዮ ጣቢያ እየተከታተላችሁ ያላችሁት። የምናስተናግዳቸው አዲሱ አበበና እኔም ሶሎሞን አባተንን ብርሃን ኃይሉ የፕሮግራሙ መሪ ነች። እንደዚሁም ናሽዋን ካሊ በቴክኒክ መሳሪያዎች ላይ ትገኛለች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ ች በዚህ ዜናችን እናመሰግናለን። ለተው ዜና በማቅረባችሁ ስለ ኦሮሚያና ስለ አማራ ክልል ላሉ ችግሮች እለት በለት በምታቀርቡት በጣም ደስተኞች ነን። ሆኖም አንድ ነገር አለ። እስኪ ሁለቱን የክልሎች አስተዳደሮች ጠይቁ ስለ ወልቃይት ለጥያቄያቸው መፍትሄ ያልተሰጣቸው። ሕዝቡ በየአመቱ በጠረፍ ባሉ በደንበሮች በእርሻ በተለያዩ ነገሮች ይጋጫል። ሁለቱ እንትኖች ለምንድን ነው አንድ መፍትሄ ማይሰጡ? ሕዝቡን ውስጥ ለውስጥ ከማዋጋት ወይንም ይገባዋል የጥያቄ መልስ ወይንም አይገባውም ብለው ሁለቱን ባካችሁ ጠይቃቸው፣ አስታውቁን። እኛም ተቸግረናል። ባካችሁ በጎናፍር ከሱዳን ጤና ይስጥልኝ። ብሔራዊ ዛሬ አስተያየት ለመስጠት ያነሳሳኝ ጉዳይ የምሁራን እያላችሁ የምታቀርቧቸው ሰዎች ለምሳሌ እንደ ሰጥ አገባ፣ ዲሞክራሲ በተግባር መስታወት፣ በመሳሰሉት ሌሎች ሌሎችን ፕሮግራሞች ላይ የምታቀርቧቸው ምሁራን የምትሏቸው ሰዎች በተለይ ዶክተር ተለይ ዶክተር ተለይ እያላችሁ የምታቀርቧቸው በተለይ የአሁኑን መንግስት የሚደግፉ ሰዎች ምንም እንደው ጠቅላላ ሁሉም ማለት ይቻላል ተራውን ሰው ከሚሰጠው አስተያየት የተለየ ለየት ያለ ግንዛቤ ያላቸውም የሚሰጡ ሆኖ አልታዩኝም። ስለዚህ ምን አለበት እንዲሁ ሌላውን ሰው ሁሉ ተራውን ሰው ብታሳትፉ ጥሩ መስሎ ይታየኛል። ደውልል ወይም አግኙን ፈልጉን። እን እንዴት ነው ይሄ ነገር? በጣም አመሰግናለሁ። አሌ ሰለሞን ነኝ ከሰቨን ኢለቨን የሌሊት ሽፍ ሄላው። ሰላም ጤና ስጥልኝ። እንደምናችሁ ቪዎች ባለፈው ፕሮግራማችሁ ላይ ኃይለማርያም ደሳለኝ ለአስራ ሁለት ሺህ ኢትዮጵያውያን የስራ እድል ተከፍቷል ተብሎ ንግግር ሲያደርጉ ሰምቻለሁ። አስራ ሁለት ሺህ ሰዎች ዘጠና ሚሊዮን ከሚኖርበት ህዝብ ባላት ሀገር ውስጥ አስራ ሁለት ለአስራ ሁለት ሺህ ሰው በአመት ነው በወር ነው በሁለት አመት ነው ወይስ በምን ጊዜ ያክል እንደሆነ በማናቀው ሁኔታ ነው ሁሉ ያልሆነ ዜና ያቀረባችሁት። ይሄ ነገር አስራ ሁለት ሺህ ሰው ስራ እድል የሚከፍትን ፕሮጀክት የሚነድፉ ከሆነ ደግሞ በፐርሰንት ስናወጣው ካለው ህዝብ አንጻር ዜሮ ነጥብ ምናምን ምናምን የሚመጣ ነገር ነው እና ይሄ ዜና ሆኖ የሚቀርብ ነው ወይ? ይህን ነገር ይህን ያክል አጋኖ ማቅረብ ውስጥ እነዚህ ሰዎች በሀያ አራት አመት ወይም በሀያ ስድስት አመት ያገዛዝ ዘመናቸው ውስጥ ስራ እድል እየቀረፍን ነው ብሎ የመልካም አስተዳደር በሚሉትን በህዝቡ ላይ የተነሳባቸውን ተቃውሞ ለመሸፈን የሚያደርጉት ጥረት ነው ወይስ ምንድን ነው? እናንተስ እንዴት ከምን አንጻር አይታችሁ እንደሆነ ይህንን ዜና አይቀረባችሁት እና ግልጽ ብታደረጉልን የሚል ጥያቄ ያለኝ። አመሰግናለሁ። ከዋሽንግተን ዲሲ ዮሐንስ ነኝ። እናመሰግናለን። ክቡራትና ክቡራን ስለ አስተያየቶቻችሁ እንዲሁም ወደፊትም እንደዚሁ አስተያየቶቻችሁን በ2022059942 የውስጥ መስመር 14 አኑሩልን። አስተያየቶቻችሁን በማስተናገድ እንደዚሁም በቀጥታ በማሳተፍን በልዩ ልዩ ዝግጅቶቻችን እንቀጥላለን። እናንተን የኢሜል አድራሻችን ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ሆርን አት ቪኦኤ ኒውስ ዶት ኮም ላኩልን። አስተያየቶቻችሁን ከምሽቱ ሶስት ሰዓት ተኩል ነው፣ አዲስ አበባ ላይ ለጥያቄው መልስ የፕሮግራም ማሳሰብ ያለን በኢትዮጵያ ወቅታዊ ፖለቲካዊና ማኅበራዊ ጉዳዮች ላይ ምሁራን ጥያቄዎቻችሁን እንዲመልሱ ለጥያቄው መልስ ዝግጅት ጋብሷል። ምሁራን ነው ያሉት ቤተሰብ ለበኑ አድማጫጭ ከ ከአስር ሚሊዮን በላይ ዜጎችን እየተፈታተነ ያለው ድርቅ ከሶስት ወራት በላይ የዘለቀው የኦሮሚያ ክልል ተቃውሞ የወልቃየት ህዝብ የማንነት ጥያቄ እና ሌሎችም የክልል ወቅታዊ ጥያቄዎች ትኩረት የሚጠይቁ ናቸው በዚህም ምክንያት በእነዚህ ጥያቄዎች ዙሪያ ጥያቄዎቻችሁን በስልክ መስመራችን 202 205 9942 ደግመዋለሁኝ። የስልክ ቁጥሩን 202 205 9942 በውስጥ መስመር 14 በውስጥ መስመር 14 በዛ በተቀመጠው መመሪያ መሰረት እንድታኖሩልን እንጋብዛለን። ዶክተር ገብሬ ያሶ ደኮ ዶክተር ገብሬ ይንቲሶ ደኮ ማለት ነው። የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳውን አየለ፣ የህግ ፕሮፌሰር ዶክተር መሐሪ ረዳይ። እነዚህ ለጥያቄዎቻችሁ መልስ ይሰጣሉ። የኢሜይል አድራሻችን ደግሞ ኤች ኦ አር ኤን አት ቪኦ ኤ ኒውስ ዶትኮም ነው። በኢሜይልም አድራሻ ጥያቄዎቻችሁ መላክ ትችላላችሁ። ወይም የስልክ ቁጥሮቻችሁን ብትልኩ እኛም ደውለን ልናገናኛችሁ እንችላለን። በድጋሚ የስልክ ቁጥራችንን ላስታውሳችሁ 2022059942 ነው። ለጥያቄዎቻችሁ መልስ የሚሰጡት ዶክተር ገብሬ ይንቲሶ ዴኮ፣ እንዲሁም የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን አየለ፣ የሕግ ፕሮፌሰር ዶክተር መሐሪ ረዳኢ ናቸው። ጥያቄዎቻችሁን እስከ ነገ ምሽት ድረስ እንዲደርሱን ማድረጋችሁን አትዘንጉ። ዝግጅታችን እስከ ምሽቱ አራት ሰዓት ቀን። ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ሙዚቃ እናሰማችሁ በጥቂቱ የእናት ውለታዋን ከብዙነሽ በቀለ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የማክሰኞ የካቲት 29 2008 ዓ ም ዝግጅታችን ነው። አንድ ልዩ ቅንብር አለን። አሁን የአርባኛው የአሜሪካ ፕሬዝዳንት የሮናልድ ሬገን ባለቤት ቀዳማዊት እመቤት ናንሲ ሬገን ባለፈው እሁድ በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጽዮን ግርማ አጠር ያለ ዘገባ አላት። የቀድሞዋ ቀዳማዊ እመቤትና የፊልም ተዋናይ የአርባኛው የአሜሪካ ፕሬዚዳንት ሮናልድ ሬገን ባለቤት ናንሲ ሬጋን በተወለደች በ94 ዓመቷ ከትላንት በስቲያ እሁድ በልብ ህመም ምክንያት ሕይወቱ አልፏል። የቀድሞዋ የፊልም ተዋናይት ናንሲ ሬጋን በ1952 ዓመተ ምህረት የአርባኛው የአሜሪካ ፕሬዝዳንት ከነበረው ሮናልድ ሬገን ጋር ትዳር ከመሰረተች በኋላ በፖለቲካ ሕይወት ውስጥ ከፍተኛ አስተዋጽኦ እንዳበረከተች ይነገራል። ባለቤቷ እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት የካሊፎርኒያ ገዢ በነበረበትና ለሁለት ጊዜያቶች ባገለገለበት ወቅት ከጎኑ በመቆም እገዛ ታደርግለት እንደነበር ይጠቀሳል። ከዚያም እንደ አውሮፓውያን አቆጣጠር በ1981 እስከ 1989 ዓም ለሁለት ጊዜ የአሜሪካ ፕሬዝዳንት ሆኖ ሲያገለግል ከጎኑ የቆመች ረዳት አጋሩ እንደነበረች ታሪክ ያስታውሳል። ናንሲ ሬገን እና ሮናልድ ሬገን በትዳር ወቅት የነበራቸው ፍቅር እጅግ በጣም የሚያስቀና፣ በአሜሪካ ፕሬዝዳንቶች መካከል በፍቅር መሰረት ላይ ከተተከሉ ትዳሮች ተጠቃሹ እንደነበረ የተነገረ ነው። ጄምስ ቤከር በዋይት ሀውስ ውስጥ ቁልፍ ሰው ነበሩ። እንዲሁም የገንዘብ ሚኒስቴር በመሆን ሰርተዋል። ስለ ናንሲ ሬገን ሲናገሩም ከሚያምረው የፍቅር ታሪካቸው በተጨማሪ በጣም የቅርብ አማካሪው ነበረች፣ ቋሚ ጠባቂውና ተከላካዩም ነበረች። በእውነት እጅግ በጣም አስደናቂ የፖለቲካና የኮሚዩኒኬሽን ሰው ወይም የግንኙነቶች ጉዳዮች ሰው ነበረው። ናንሲ በዋይት ሀውስ ቆይታቸው ለሮናልድ ሬገን የቆመች አጋዥና የፍቅር ጓደኛው እንደነበረች በወቅቱ የነበሩ ማኞች ቃላቸውን ሰጥተዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የቀድሞዋን ቀዳማይ እመቤት ህልፈተ ህይወት ለማሰብና ክብር ለመስጠት በዋይት ሀውስና በሁሉም የፌዴራል ህንጻዎች ሰንደቅ ዓላማ ዝቅ እንዲል ትእዛዝ ሰጥተዋል። ፕሬዚዳንት ኦባማ የናንሲን ህልፈተ ህይወት አስመልክተው ሲናገሩም እርሳቸውና ባለቤታቸው ሚሼል ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ ም ናንሲን አግኝተዋት እንደነበር ገልጸው እጅግ ደስ የምትል ደርባባ ሴት ነበረች ብለዋል። አያይዘውም ባለቤቷ የቀድሞ የአሜሪካ ፕሬዚዳንት ሮናልድ ሬገን እርሷን በማግኘቱ እድለኛ ነው። እርግጠኛ ነኝ እርሱ ራሱ ለዚህ መጀመሪያውኑ እውቅና ሰጥቶት እንደነበር፣ ናንሲን ሁላችንም እናፍቃታለን ብለዋል። ፕሬዚዳንቱ ከባለቤታቸው ሚሼል ኦባማ ጋር በጋራ ባወጡት የሐዘን መግለጫም ናንሲ ሬገን በአንድ ወቅት በዋይት ሀውስ ቤተ መንግስት ለመኖር የሚያዘጋጅ ምንም የለም ሲሉ ጽፈው ነበር። በእርግጥም ትክክል ነበሩ። ከእርሳቸው አብነትና መልካም ምክር ለመጠቀም በመቻላችን እድለኞች ነን ብለዋል። የቀድሞዋ ቀዳማይ እመቤት ባርባራ ቡሽ በበኩሏ ናንሲ ለባለቤቷ ሮናልድ ሬገን ታማኝ ሚስት ነበረች፣ እንደገና መገናኘታቸውን እንደ ምቾት እንውሰደው ብላለች። የሆሊውድን የፊልም መንደር በፍቅር ትወደው እንደነበር የሚነገርላት ናንሲ አስራ አንድ ፊልም ላይ ተውናለች። የመጨረሻ ፊልሟን በ1956 ዓ.ም የሰራችው ሄልካትስ ኦፍ ዘ ኔቪ ሲሆን በዚህ ፊልም ላይ ባለቤቷ ሮናልድ ሬገን አብሯት ተውኗል። ናንሲ በካሊፎርኒያ ግዛት በሮናልድ ሬገን ፕሬዚደንሽል ላይብራሪ ከባለቤቷ ጎን አስክሬኑ እንደሚያርፍ ታውቋል። ተከታዩ ዝግጅት ሐኪሙን ይጠይቁ ነው። የሐኪሙን ይጠይቁ በዚህ ከቫይረስ ወረርሽኝ ዙሪያ የተጀመረ ተከታታይ ዝግጅት ይዞ ነው የቀረበው። ዛሬ ታዲያ ለምሽቱም ዚካ ከአንድ የነርቭ ስርዓትን በማጥቃት የጡንቻ መዛለንና ልምሻን ከሚያስከትል የተለየ የሕመም አይነት ጋር ያለውን ቁርኝትና ሌሎች ጭብጦች ይመረምራል። የሐኪሙን የጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሑፍ በአማርኛ ካቀረቡት እንግዳው የውስጥ ደዌ ሕክምና ባለሙያ ዶክተር አሸናፊ ዋቅቶላ ጋር ያደረገውን የዚህን ቃለ ምልልስ ሶስተኛ ክፍል ሳምንት እልባት ካደረገበት አንድ ነጥብ ያነሳና ራሱ ይነሳል። ጀምር አድርገው ወደ ነበረ አንድ ነጥብ ልመልሶ። የበሽታው ምልክቶች በአዋቂዎች ሲከሰቱ ያለ ሁኔታን የሚገልጽ ወይም የጥናቱን ግኝት የደረሱበት ስም የያዘ በበሽታው ምልክትነት በአዋቂዎች ላይ ሲከሰት የሚፈጠር ሁኔታ በጽሁፎ ያብራራሉ። እስኪ ለአድማጮች ያካፍሉ። ይሄ በሽታ ለዚህ ቫይረስ አዋቂዎች ሲጋለጡ ሁሌ የሚከሰት ነው? ምንስ ይባላል? በምን አይነት ሁኔታ ነው የሚከሰተው? በጣም ጥሩ ጥያቄ ነው። እንግዲህ በአብዛኛው ጊዜ ቅድም እንደተባለው በሽታው ያሉት ምልክቶች ይሄን ያህል ከፍተኛ ችግር የሚያመጡ አይደሉም። ማለት ትንሽ ህመም፣ ትንሽ ትኩሳት፣ ትንሽ ሽፍታን የሚያሳክክ እንደዚህ ነው። አሁን በቅርቡ ምንድን ነው የሆነው? ሽባን የሚያደርግ የነርቭ ስርዓት የነርቭ ስርዓት ሲባል በሁለት ይከፈላል። አንደኛው ማዕከላዊ የነርቭ ስርዓት የሚባለው ሁለተኛው ደግሞ ፐሪፈራል ነርቨስ ሲስተም የሚባለውን ዳራዊ ስርዓት ነው። ይሄ ከጭንቅላት ራቅ ብለው በሚገኙ የሰውነት ክፍሎቻችን፣ እግሮች የመሳሰሉት ላይ የነርቭ ስርዓታችን ነው እየተመለከተ አዎ አንዳንድ በሽታዎች በሚያገኙት ጊዜ ሰውነታችን በሽታውን ለመቋቋም ጥረት በሚያደርግበት ጊዜ ራሱን ያጠቃል። ጦርነት ሄዶ የራሱን ወታደር እንደ መግዳል አይነት ነገር ነው። ራሱን ያጠቃል እና ይሄ ኦቶ ኢሚኒ የሚባለውን በሚሆንበት ጊዜ ምን ይላል የነርቮቹን ያጠቃና የጡንቻዎችን መዳከም ያመጣል። አሁን እግር፣ እጅ ይደክመን አንዳንድ ጊዜ በቃ ሽባ አድርጎ ከጥቂት ሳምንታት እስከ አመታት ድረስ መነቃነቅ አይቻልም። አንዳንድ ጊዜ የመተንፈሻ ጡንቻዎች ምንላቸዋል? አክሴሰሪ መስልስ ኦፍ ሬስፓይሬሽን የሚባሉ የሳምባና የአየር ቧንቧዎቻችንን መታጠፍና መዘርጋት በአግባቡ እንዲሰሩ የሚያደርጉት ጡንቻዎች ነው የሚሉት። እነሱን ሲነካ መተንፈስ አይቻልም፣ ሞት ሁሉ ሊያስከትል ይችላል። ይሄ ከታወቀ ከአስራ ዘጠኝ መቶ አስራ ስድስት በፈረንሳይ አዋቂዎች ግሊያን ባሬ የሚለው ሲንድሮም በስማቸው ነው የተባለው። አሁን በኮሎምቢያ፣ ቬኔዙዌላ፣ ብራዚል፣ ኤልሳልቫዶር እንደዚህ አይነት ሀገሮች ውስጥ ድሮ ከሚታየው ይበልጥ ሁለት እጥፍ ሶስት እጥፍ እየሆነ መታየት ጀመረ ከዚህ ከዚካ ወረርሽኝ ጋር እና አሁን አንዱ የሚፈራው ነገር ምንድን ነው? ይሄ ራሱ ሌላ ከዚህ የዚካ ቫይረስ መዘዝ ነው ተብሎ በከፍተኛ ደረጃ ይጠረጥራል። ይሄም የተለያዩ ምክንያቶች አሉ። እና ሌሎች ምክንያቶች ሊያመጡ ስለሚችሉ የቱ የቱ ነው ብሎ ለመለየት ጥናቱ ቀጥሏል ማለት ነው። እስካሁን በተገኙ ፍንጮች የመያያዝ ዝምድና ይኖረዋል የሚለውን ጥያቄ አስነስተዋል ነው የሚሉን። እንደገለጹትም በከፍተኛ ደረጃ እንደገለጹትም በጽሁፎ በሺ ዘጠኝ መቶ አስራ ስድስት አመተ ምህረት የዚህን በሽታ ምንነት ከተነተኑ ሁለት የፈረንሳይ የነርቭ ሕክምና ጠበብት አድማጮች እንዲረዱት ያህል ነው ስላላነሳ ነው ሙሉውን ጆርግ ጉሌን እና ዦን አሌክሳንደር ባሬ የተባሉ ፈረንሳውያን የነርቭ ሕክምና ጠበብት ስም መሰየሙን ጉሌን ባሬ ሲንድረም መባሉን ጨምረው ጽፈዋል። ዶክተር አሸናፊ ወደሚቀጥለው አብይ ርዕስ ስንሻገር ቀደም ብለው ያነሷቸውን የመተላለፊያ መንገዶችም በቅርበት እንድንመለከት የሚጋብዝ ነው። በተለይ በዚህ በዩናይትድ ስቴትስ የተለየ ትኩረት ከሳበ በኋላ ቀደም ብለን ያነሳ ነው። የዩናይት ስቴትስ ብሔራዊ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ በበርካታ የዩናይት ስቴትስ ክፍለ ግዛቶች ውስጥ ከሰዎች ጉዞ ጋር የተያያዙ በሰዎች ወደ እነኚህ በሽታዎች ወይም ወረርሽኞች ወደ ተከሰቱባቸው አካባቢዎች ሄዶ ሲመለሱ የቤተሰብ አባሎቻቸው ላይ የምርመራ ውጤት ያሳየውን ወይም ደግሞ በምርመራ መረጋገጡን ምክንያት በማድረግ በዝርዝር አቅርበዋል። እዚህ እኛ የምንገኝበትን የዋሽንግተን ዲሲ ግዛት ዲስትሪክት ኦፍ ኮሎምቢያ የሚባለውን አስተዳደር ጨምሮ ሶስት ሰዎች መገኘታቸውን ከአላባማ ጨምሮ ይገልጻል። ፍሎሪዳ በሚባለው ክፍለ ግዛት ሀያ አንድ ሰዎች ለቫይረሱ መጋለጣቸውን፣ ቴክሳስ በሚባለው ሌላ ትልቅ ቁጥር የታየው አስራ ሁለት ሰዎች መጋለጣቸውን የሚገልጽ ጽሑፍ ይፋ ተደርገዋል። ከጉዞ ጋር የሚያያዙ ነገር ቀደም ብሎ የተገለጸውን በተለይ ያልተጓዘው ቤተሰብ አባል ጋር መሻገሩ በግብረስጋ ግንኙነት አማካኝነት በወሲብ አማካኝነት ይተላለፋል የሚለውን ነገር ያጎላው ይመስላል። እስኪ እንደው ቁጥሮቹንም አዛምደው የበሽታውን የመተላለፍ እድልም የተለየ ትኩረት የተሰጠበት ሁኔታ ያስረዱን። አዎ እንግዲህ ደግሜ ደጋግሜ ማለት የምፈልገው የመጀመሪያው መተላለፊያ ዘዴ ቢምቢው ነው፣ በደንብ እንደ ገለጽከው እስከ ሁለት ቀን ድረስ በተጠቀሰው ማለት ነው ባወጡት ላይ ወደ ሰማንያ ሁለት ሰዎች በዚህ በተለያየ ትራቭለርስ የሚባለው ተጓዥ ከመጓዝ ጋራ በተያያዘ የ አድርገዋል እና እሱም አስመልክቶ እንግዲህ ብዙ ነገር መደረግ አለበት። አንደኛ በግብረ ስጋ የመገናኘቱን የመተላለፉን ምክንያት በማድረግ ኮንዶም መጠቀም ያስፈልጋል። ሁለተኛ ወደ ዛ አይነት አካባቢ መሄድ ካላስፈለገ አትሄዱ ነው። መሄድ ካስፈለገ ግን እንግዲህ ለቢምቢ መከላከያዎችን ሁሉ ማድረግ መቻልም ያስፈልጋል። ሌላው እንግዲህ ብዙ ነገሮች አሉ። ወደፊት የሚመጡ ስብስቦች ከዚህ ከመተላለፍ ጋር በተያያዘ ነው። እንግዲህ ኦሎምፒክ እየደረሰ ነው። ብራዚል ነው የሚደረገው። ብዙ ሰው ይሄዳል፣ ወጣቶች ይሄዳሉ። ብዙ ነገር አለ። ይህ አንዱ ክፍል ነው። የቅርቡን ይህንን ስነ በአለም አቀፍ ደረጃ ያየነ እንደሆነም ከአሜሪካ ወጥተም የሚያስተላለፈው ቢንቢውን፣ ቢንቢዎች ከአራት መቶ ሜትር በላይ አይሄዱም። ብዙ ጊዜ እንደው ብንለቃቸው ሕዝብ ሲጓጓዝ በመኪና፣ በመርከብ፣ በአይሮፕላን እየሄዱ ነው እንግዲህ ከሀገር ሀገር የሚሄዱ። ስለዚህ ቢምቢዎቹ የትም አሉ። እንደዚህ ከሆነ ይሄ በዚህ በሚሊዮን በት መስፋፋት ሲጀምር ሁሉም ሀገር ይደርሳል ማለት ነው። ምን ማለት ነው? ከቢምቢዎችን ቁጥጥር ጋር ከበሽታውን ቁጥጥር ጋር ከፍተኛ ትምህርት ያስፈልጋል። በተለያየ መንገድ ከወባ ጋር በተያያዘ ትምህርት ትዝ ይለኛል ናዝሬት ከተማ ውስጥ ይሄ ቴሌቪዥን ባልነበረበት ጊዜ ነው። የወባ ትንኝ እንደት እንዴት በሽታው እንደሚያስተላልፍ መኪና ተራ ግድግዳው ላይ በፊልም ያሳዩን ነበር። እንግዲህ አስር አመት ሳይሞ ላይ ነው እንግዲህ የምለው ይሄ ምንድን ነው ለህዝቡን ለማስተማር ነው። ዲዲቲ ሲረጭ እንትን ትዝ ይለኛል በየቤቱ እየተመጣ ይሄ ወደፊት ምን እንደሚሆን አላውቅም። ይሄ ሁሉ ነገር ማሰብ መጀመር አለብን። ዲዲቲ ማለት አይደለም ግን ያሉትን ከጊዜው ጋር የሚሄዱትን ኬሚካሎችም ሞስኪቶ ኔቶችንም እንደዚህ እያሉ ትልቁ መከላከያ አንደኛ ያ ነው። ተጨማሪዎቹ ደግሞ ኮንዶም መጠቀም የመሳሰሉት ይሆናሉ ማለት ነው። መልካም እንደ መተላለፊያ መንገዶቹ ሁሉ ጥንቃቄውም በአግባቡ ሊሆን ይችላል ብለዋል ዶክተር አሸናፊ። በእርሶም ጽሁፍ እንዳስቀመጡት እስካሁን ዚካ ቫይረስን ለመከላከል የሚያስችል የክትባት መድኃኒት አልተፈለሰፈም። ይሁንና ይሰራል የሚል ተስፋ ግምት አሳድረዋል። ሕክምናውን በተመለከተ ግን የበሽታውን አስደንጋጭነት በወረርሽኝ መልኩ መከሰትና በተለይ ቀደም ብለን ያነሳ ነው በጨቅላ ሕጻናት ላይ ሊያደርስ የሚችለው ሁኔታ የከፋውን ያህል ሕክምናው ያን ያህል ከባድ ያለመሆኑን በጽሁፎ ያስረዳሉ። እስኪ ለአድማጮች እና አጋራ አድማጮች አስተዋውቀናል። አድማጮች የሚቀጥለው ፕሮግራማችን ደግሞ ቀደም ሲል የገለጥነውን የፕሮግራም ማሳሰቢያ የሚመለከት ነው። በኢትዮጵያ ወቅታዊ ፖለቲካዊና ማህበራዊ ጉዳዮች ላይ ምሁራን ጥያቄዎቻችሁን እንዲመልሱ ለጥያቄው መልስ ዝግጅት ጋብዟል። ከ10 ሚሊዮን በላይ ዜጎችን እየተፈታተነ ያለው ድርቅና ከሶስት ወራት በላይ የዘለቀው የኦሮሚያ ክልል ተቃውሞ የወልቃይት ሕዝብ የማንነት ጥያቄ ጥያቄና ሌሎችም የክልል ወቅታዊ እና የጊዜው ጥያቄዎች ትኩረት የሚጠይቁ ናቸው። ለጥያቄው መልስ የፊታችን አርብ ነው የሚቀርብላችሁ የአዲስ አበባ ዩኒቨርሲቲውን የአንትሮፖሎጂ ፕሮፌሰር ዶክተር ገብሬን ቲሶ ዴኮን እንደዚሁም በዚያው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ካሳውን አየለን፣ በዚያው በአዲስ አበባ ዩኒቨርሲቲ የሕግ ፕሮፌሰሩን ዶክተር ማሐሪ ረዳኢን ለጥያቄዎቻችሁ መልስ እንዲሰጡ ጋብዟል። በእነዚህ ጥያቄዎች ዙሪያ ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 እንዲሁም በኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላኩልን ጥያቄዎቻችሁ እስከ ነገ ምሽት ድረስ እንዲደርሱን አድርጉልን። የስልክ ቁጥሮቻችሁን በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ብትልኩልንም መልሰ እንደውለን በቀጥታ ልናገናኛችሁ እንችላለን። ለጥያቄው መልስ አድማጮች ቀደም ሲል አሉላ ያቀረባቸው እንግዳ ቢያንስ አሉላ መጨረሻ ላይ ላነሳው ጥያቄ መልስ መስጠት ስለሚኖርባቸው ዝግጅቱ እንዳላለቀም ጠቋሚ ነውና፣ ቀደም ሲል ይሄን ባለመናገራችን ይቅርታ። ለአሁኑ ግን ለዛሬው ዶክተር አሸናፊ ዋቅቶላን እናመሰግናቸዋለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ እንደ አውሮፓ አቆጣጠር ማርች 8 ማለት መጋቢት 8 በዓለም አቀፍ ደረጃ የሚከበር የሴቶች ቀን ነው። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ1975 ዓ ም ዕለቱን የሴቶች መብትና የዓለም አቀፍ ሰላም የሚታሰብበት እንዲሆን ሰየመው። በ1977 ዓ ም ደግሞ በመንግስታቱ ድርጅት በውሳኔነት ጸደቀ። በሴቶች ጉዳዮች በኩል የታዩ መሻሻሎች የሚንጸባረቁበት አስፈላጊ ለውጦች እንዲደረጉ ጥሪ የሚቀርብበት በዓለም ደረጃ ለጾታ እኩልነት ለሚሰሩ ሴቶች ብርታትና ቁርጠኝነት እውቅና የሚሰጥበት ዕለት ነው። ሴቶችና ልጃገረዶች በዓለም ደረጃ የትምህርት ዕድል ለማግኘት እኩልነታቸው በሕግ ፊት እንዲከበር ሴቶች በባንክ ገንዘብ የማስቀመጥና የማውጣትን ስልጠናን የጎልማሶች ትምህርትን ለመሳሰሉት ወንዶች ለሚያገኙት መሰረታዊ አገልግሎትም ተደራሽነት እንዲኖራቸው ስለሚያደርጉት ትግል እንዲታወቅ የሚያስችልበት ዕለትም ነው። ሴቶች መሰረታዊ የሆነው ሰብአዊ መብታቸው እንዲከበርና የማንም ንብረት ሳይሆኑ ነጻ ሰዎች ተደርገው እንዲታዩ ሲታገሉ ኖረዋል። ሴቶችና ልጃገረዶች ካለፉት 41 ዓመታት ወዲህ በተሻለ ሁኔታ ይገኛሉ። ግን አሁንም ቢሆን ገና ብዙ የሚቀር ነገር አለ። በዓለም ደረጃ በድህነት ከሚፈረጁት ሰዎች አብዛኞቹ ሴቶች ናቸው። በማንኛውም የዓለም ክፍል የወንዶችን ያህል መብትና እድል አለን ሊሉ የሚችሉ ሴቶች የሉም። ስራቸው ተገቢ ዋጋ አያገኝም። ከወንዶች ጋር በአንድ አይነት ስራ ላይ ተሰማርተው ወንዶች ከሚያገኙት ክፍያ በሰላሳና በአርባ ከመቶ ያነሰ ነው የሚከፈላቸው። በኢኮኖሚ ራሳቸውን አለመቻላቸው ራሱ በሌላውም ሕይወታቸው ኃይል እንዳይኖራቸው ያደርጋል። በፆታ ላይ ለተመሰረተ ጥቃት ይጋለጣሉ። እንደ አውሮፓ አቆጣጠር እስከ 2030 ዓ ም በሚኖረው ጊዜ ውስጥ በ15 ዓመታት ጊዜ ውስጥ ማለት ነው፣ የሴቶች እኩልነት የሚረጋገጥበት ጊዜ እንዲሆን በያዝነው ዓመት ትኩረት ተሰጥቶበታል። ይህም የተባበሩት መንግስታት ድርጅት በ15 ዓመታት ውስጥ ዘላቂ የልማት አጀንዳ እንዲኖር ያወጣው እቅድ አካል ነው። ድርጅቱ የፆታ እኩልነትና ሰብአዊ መብት እንዲከበር እንዲሁም ሴቶች ራሳቸውን እንዲችሉ ለማድረግ ካለው ቁርጠኛነት ጋር የተያያዘ ነው። ይህም በሴቶች ላይ የሚደረግ ማንኛውም አይነት አለሆ እና ማንኛውም አይነት በሴቶች ላይ የሚፈጸም ጥቃት እንዲቆም፣ ከእድሜ በታች የሆኑ ልጃገረዶችን በግዴታ መዳርና ግርዘት ማቆም የመሳሰሉትን ያካትታል። ልጃገረዶችና ወንዶች ጥራቱ የተጠበቀ የትምህርት እድል እንዲያገኙ ማድረግም በድርጅቱ ግብ ውስጥ ተካትቷል። ማንኛውም እድገት የሚፈልግ ማህበረሰብ ሴቶች ራሳቸው እንዲችሉ ከወንዶች ጋር እኩል መብት እንዲኖራቸው በማድረግ መጀመር ይኖርበታል። ዛሬ ተከብሮ በዋለው ዓለም አቀፍ የሴቶች ቀን ለሴቶችና ልጃገረዶች ክብር በመስጠት ዓለም ሴቶችና ልጃገረዶች የሚጨቆንበት ሳይሆን መላ የብቃት መሰረታቸውን የሚተገብሩበት እንዲሆን ቆርጠን የምንነሳበት ዕለት ነው ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ አሁን ስቱዲዮ ከገባን የደረሰን ዜና አለም። በአስሮች የሚቆጠሩ የአዲስ አበባ ዩኒቨርሲቲ ተማሪዎች ዛሬ አዲስ አበባ ላይ ሰልፍ ወጥተው በኦሮሚያ ከአዲስ አበባና ዙሪያው ማስተር ፕላን ጋር ተያይዞ ለተነሳው ተቃውሞ ፖሊስ እየሰጠ ያለውን የኃይል ምላሽ እንዲያቆም ጠይቀዋል። ኒውዮርክ ታይምስ ጋዜጣ ዛሬ ባወጣው ዘገባው የተለያዩ የሰብአዊ መብቶች ተሟጋች ቡድኖች ባወጧቸው ሪፖርቶች ሁለት መቶ የሚሆን ሰው በሁከቶቹ ምክንያት ኦሮሚያ ውስጥ መገደሉን እንደሚናገሩ ጠቁሞ የመንግስቱ ባለስልጣናት ግን የሚጠሩት በእጅጉ ያነሰ ቁጥር መሆኑን አክሎ አመልክቷል። ለጥቃቶቹ መንግስት ተቃዋሚዎችን እንደሚወነጅል ተቃዋሚዎቹ ደግሞ የሰውን ጥያቄ እያስተጋቡ መሆናችን እንደሚናገሩም ኒውዮርክ ታይምስ አክሎ ዘግቧል። በነገው ምሽት ዝግጅታችን ዘርዘር ያለ ዘገባ ይዘን ለመቅረብ እንሞክራለን። ለቀሪው ማጠቃለያ ዜና አዲሱ የአልሻባብን ወታደራዊ የልምምድ ጣቢያ ኢላማ ስላደረገው የዩናይትድ ስቴትስ የአየር ጥቃት መረጃ እንደነበረ የሶማሊያ መንግስት አስታወቀ። ባለፈው ሳምንት ማብቂያ ላይ የተካሄደው የአየር ጥቃት ኢላማ ያደረገው ሶማሊያ ውስጥ ሂራን ክልል ራሶ ከተማ በሚገኘው የልምምድ ካምፕ ላይ እንደነበርም የሶማሊያ የደህንነት ሚኒስትር አብድራዛቅ ኦማር መሐመድ ለቪኦኤ ገልጠዋል። ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ውህነት እንዲገቡ ግፊቱን እንደሚያበዛባቸው ተነገረ። ቱኒዚያ ድንበሯን የዘጋችው ወሰኑ ላይ በምትገኝ ከተማ ውስጥ በተፈጠረ ግጭት 55 ሰዎች ከተገደሉ በኋላ ነው። ለአንድ ዓመት በዘለቀው የየመን የእርስ በርስ ጦርነት ምክንያት የተፈናቀሉ አንድ ሚሊዮን የሚሆኑ የአገሪቱ ዜጎች ሁኔታ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ተቋማት አሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታኛሁ በዚህ ወር ማብቂያ ላይ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ዋሽንግተን ውስጥ ሊገናኙ የነበራቸውን እቅድ ሰረዙ። የሰጡት ምክንያት ከወቅታዊው የአሜሪካ ፕሬዚዳንታዊ ምርጫ ጋር እንዳይጋጭ ነው የሚል ነው። ኢራን በዛሬ ዕለት በበርካታ የአገሪቱ ክፍሎች ተወንጫፊ ሚሳይል ሙከራ ማካሄዷን አንዳች ማስፈራሪያ ቢገጥማትም በዚያው ኃይሏን ለማሳየት እንደሆነም አስታወቀች። እርስ ዜናው ይሄው ነው። ክቡራትና ክቡራን አድማጮች አሁን ዝግጅታችን ወደ መጠናቀቁ አካባቢ እየሄደ ነው። ጥቂት ደቂቃዎች ይቀሩናል። አጫጭር መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ34 ሳንቲም ተመንዝሯል። የመሸጫው ዋጋ 21 ብር ከ34፣ የመግዣው ዋጋ 21 ብር ከ45 ሳንቲም ነው። አንድ ዩሮ 23 ብር ከ55 ሳንቲም፣ አንድ የእንግሊዝ ፓውንድ 30 ብር ከ28 ሳንቲም ተመንዝሯል ነገ ረቡዕ የካቲት 30 2008 ዓ ም አዲስ አበባ ደመናማ ትሆናለች ዝናብም ሳይኖራት አይቀርም ከኢንተርኔት አሁን ማምሻውን ያገኘሁት ነው 24 ዲግሪ ሴልሽየስ ከፍተኛ ሙቀቷ ነው ዝቅተኛው 13 ዲግሪ ሴልሽየስ ይሆናል በታሪክ ውስጥ መለስ ብለን እንመልከት ዛሬ ማርች 8 ነው ዓለም አቀፍ የሴቶች ቀን ልክ የዛሬ 130 ዓመት በ1868 ዓ ም አፄ ዮሐንስ ጉራ ላይ የግብፅን ወራሪ ጦር ድል መቱ የዛሬ ሁለት ዓመት ዛሬ ፍላይት ወይም በረራ ቁጥር 370 የተነሳ የማሌዥያ አይሮፕላን 239 ተሳፋሪዎችን ይዞ ጠፋ። ክቡራትና ክቡራን አድማጮች አሁን ሙዚቃን ጋብዛችሁ ለማርች 8 ዋን ወማን በዓለም ዙሪያ የታወቁ ድምፃውያን ናቸው። ይህንን ሙዚቃ የደረሱት የተጫወቱት ወንዶች፣ ሴቶች ከቻይና እስከ ኮስታሪካ ከማሊ እስከ ማሌዥያ በመላው ዓለም ያሉ ኢትዮጵያዊትም ተሳታፊ ያለችበት መክሊት አድጉ ትባላለች። ሁላችንም አንድ ሴት ነን። ዋን ወማን እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ለዛሬ መልካም ማርች ስምንት እያለን አዲስ አበበና እኔም ሰሎሞን አባተ ከፕሮግራም መሪያችንና ከቴክኒሻኗ ጋር ሆነን ከመላ የዝግጅት ባልደረቦቻችን ጋር እንሰናበታለን። ጤና ይስጥልን። መልካም ምሽት። Something in me wants to say We are one woman, you cry and I hear you. We are one woman, you hurt and I hurt too. We are one woman. The voice of a man